ሀገረ ኢትዮጵያና ኢትዮጵያውያን ቢሰሙት ያልነውን የምናጋራበት ሳምንታዊ የፖድካስት የሬዲዮ ስርጭት ዋዜማ የዋዜማ ሬዲዮ አድማጮች እንደምን ሰነበታችሁ ጠጠር ኮስተር ባሉ የሀገራችን ጉዳዮች ላይ በየሳምንቱ የምንነጋገርበትን በነገራችን ላይ የተሰኘውን ዝግጅት ልንጀምር መሆኑ ነው። በዚህ ሳምንት የመረጥነው ጉዳይ በሀገራችን ከተሞች ላይ ያተኩራል። ከተማን እና መከተምን ወይም አርባናይዜሽን የምንለውን ከመተርጎም ተነስተን ስለ ሀገራችን ከተሞችና ስለ መንግስታቱ እንዲሁም ከዚሁ ጋር ስለተያያዙ ሌሎችም ጉዳዮች ሰፋ አድርገን እንነጋገራለን። ስለ ከተሞች ሲወሳ ነገሩን በተለያየ አንጻር ከፋፍሎ መመልከት ይቻላል። ለምሳሌ የከተሞቹን ታሪክና የታሪካቸውን አጻጻፍ እንዲሁም በሌላ አንጻር ደግሞ ከተሞችና ፖለቲካ ያላቸውን ግንኙነት፣ በከተሞች ስለሚኖረው የባህል ልውውጥና የባህል እድገት፣ ስለ ከተሞች ኢኮኖሚ እንዲሁም በተለያዩ አንጻሮች ልንወያይባቸው እንችላለን። እነዚህን ሁሉ ጉዳዮች በአንድ ፕሮግራም ማንሳት ስለማይቻል በዚህ ፕሮግራማችን ስለ ከተሞችና ስለ ፖለቲካ በሚለው ርዕሰ ጉዳይ ላይ አተኩረን እንነጋገራለን። ውይይት የሚሳተፉት ሽመልስ ቦንሳና ደረሰ ጌታቸው ናቸው። ሁለቱም ከተሞችንና መክተምን በየትምህርት ዘርፎቻቸው ቀረብ ብለው የመመልከት እድል ያገኙ ናቸው። ሁለቱም ከተሞችን የተመለከቱ የምርምር ስራዎችም አሏቸው። ለማስታወስ ያህል ሽመልስ በአዲስ አበባ ዩኒቨርሲቲ የታሪክ ትምህርት ክፍል ያስተምር ነበር። አሁን ደግሞ በኒውዮርክ ስታምብሩክ ዩኒቨርሲቲ የአፍሪካ ታሪክና ፖለቲካ ያስተምራል። ደረሰም በተመሳሳይ ቀድሞ አዲስ አበባ ዩኒቨርሲቲ ተማሪም አስተማሪም ነበር። አሁን ደግሞ አሜሪካ በሚገኘው በኬንተኪ ስቴት ዩኒቨርሲቲ ያስተምራል። የዝግጅቱ አቅራቢ ማስፈነጋሽ ነኝ። ውይይታችንን ሀሳብ ጫሪ ሆኖ እንደምታገኙትና ለወዳጆቻችሁም እንደምታጋሩት ተስፋ አደርጋለሁ። ችን ለመጀመር ከተማ ምንድን ነው እና ደግሞ መከተም ወይም ኦርባናይዜሽን ምንድን ነው ከሚለው ጥያቄ ብንጀምር ጥሩ ይመስለኛል። የሰዎች አንድ ቦታ መሰባሰብ ብቻውን መከተምን ያመለክታል ወይ የሚሉትንም ጉዳዮች አብረን እንድናነሳቸው ብዬ ነው። ሽመልስ ከአንተ ልጀምር። እሺ፣ በጣም አመሰግናለሁ። እንግዲህ ከተማ እና ከተማ ወይ ሲቲ ወይም አርባናይዜሽን መከተም እንግዲህ የሚባለው ፕሮሰስ ረጅም ታሪክ ያለው ነው። በተለያዩ የዓለም ክፍላት በተለያዩ አጋጣሚዎች፣ ጊዜያት የከተማ ስራ ተጀምሯል። ወደ አፍሪካ ብንመጣ ግብፅን መውሰድ እንችላለን። ከግብፅ በታች ደግሞ እንደ ኢትዮጵያ የመሳሰሉ ጥንታዊ የከተሜነት ታሪክ ያላቸው አካባቢዎች አሉ እና ከተሜነት ወይም ከመከተመን በተመለከተ የተለያዩ ምክንያቶችን ማንሳት እንችላለን። አንደኛው እንግዲህ ከተማን ከገጠር ለይተን የምናይበት ነገር ምንድን ነው? ይሄ ኮንሰንትሬሽን በጣም ደንስቲ ያለው በህዝብ አሰፋፈት ደረጃ ልንለው እንችላለን። በኢኮኖሚ አክቲቪቲ፣ በስራዎች ወይም ኢኮኖሚያዊ ስራዎችን በተመለከተ ከገጠር በተለየ መንገድ በከተማ ውስጥ ተስፋፍተው እና ተበታ- ተስፋፍተው በተለያየ አይነት በስተው እናገኛለን። በገጠር ለምሳሌ በአብዛኛው ህዝብ የግብርና ሙያ ላይ ነው የሚሰማራው፣ በተለያዩ ዓለማት ኢትዮጵያ ውስጥ ብቻ ሳይሆን፣ እና በከተሞች ስንመጣ ግን ከግብርና ስራ ውጪ ያሉ የተለያዩ ስራዎች ለምሳሌ ማኒፋክቸሪንግ፣ የማምረት የክራፍት ስራዎችን፣ የእደ ጥበብ ስራዎችን መስራት፣ አርቲስቲክ የሆኑ ስራዎችን መስራት የመሳሰሉ ከግብርና ውጭ ያሉ ስራዎች በብዛት የምናይበት አካባቢ ነው እና የህዝብ መብዛት ብቻ ሳይሆን የተለያዩ ኢኮኖሚያዊ ስራዎች መብዛት እናያለን። እንደገና ደግሞ መወሳሰብ እናያለን እና ኮንሰንትሬሽን ብቻ ሳይሆን ይሄ ሶፊስቲኬሽንም አለው፣ ማለት ውስብስብነትም አለው ኮምፕሌክስቲ የምንለው ነገር አለው እና ከተማ እነኝን ባህሪያት ይይዛል። ኮንሰንትሬሽን፣ እንደገና ደግሞ የኢንተንሲፊኬሽን ወይም ዴንስቲ ኮምፕሌክስቲ የምንለው ነገር ይዞ ይመጣል። ሌላው ደግሞ በህዝብ አሰፋፈርም ስናይ ይሄ ለምሳሌ ህዝብ ከተለያየ አካባቢ የሚመጣና የሚሰፍርበት ነው። አሁን የኢትዮጵያን ከተሞች ብንመለከት ከጥንት ጊዜ ጀምሮ የነበሩትን የኢትዮጵያ ከተሞች ለምሳሌ የአክሱምን ከተሞች፣ ከአክሱም በኋላ የነበሩትን ከተሞች እና የተለያየ ህዝብ የተለያየ በእምነትም ሆነ በቋንቋ የተለያየ ብሔረሰብ መጥቶ የሚሰፍርበት የሚኖሩበት ነው። አሁን እንደ ጥሩ ምሳሌ የምናየው አክሱም፣ አዱሊስ እናቃለን፣ አክሱም እናቃለን። የጎንደርን ከተማ የህዝብ አሰፋፈር ይታወቃል። በኋላ ደግሞ በስፋት እና በከፍተኛ ሁኔታ አዲስ አበባ እናያለን። እና ይሄ ኤትኒክ ልዩ ስ የኤትኒክ ወይም በብሔረሰባዊ አሰፋፈሩ ራሱ ውስብስብ ነው። ደረሰ በዚህ ላይ ምን ትጨምራለህ? እና ምናልባት በዛው አብሮ መታየት የሚገባው የሚመስለኝም የከተሞችን መመስረትና ማደግ አጠቃላይ ኦርባናይዜሽንን የምንለውን ሂደት ምንድን ነው የሚገፋው? መግፊያዎቹ ምንድን ናቸው? ደረሰ በተለያየ የዓለማት ክፍል ውስጥ በተለያየ ጊዜ ከተሞች በሰው ልጅ ታሪክ ተፈጥረዋል እና የሚፈጠሩባቸው ምክንያቶች ምንድን ናቸው? ወይም መግፊዎቹ ምንድን ናቸው ብለን ስናስብ አንዱ በተለይ በጣም ተፈጥሯዊ በሆነ መልኩ የሰው ልጆች ቁጥር መጨመር ውልደት እየጨመረ ሞትና በሽታ እየቀነሰ ሲመጣ እነዚህ የስነ ህዝብ ጠበብቶች ዴሞግራፈርስ የኤክሰስስ ኦፍ በርዝ ኦቨር ዴይዝ ይሉታል ወይም ናቹራል ፖፕሌሽን ግሮዝ ይባላል። ጤናማ የሆነ የህዝብ እድገት ቁጥር እድገት ሲመጣ የሰው ልጆች በአንዳንድ አካባቢዎች ላይ የመብዛትና የመጠራቀምን ነገር እያሳዩ ይመጣሉ። ይህ አንዱ ምክንያት ሊሆን ይችላል። በጅምላ በጠቅላላ በተለያየ ዓለም ክፍል ከተማዎች እየበዙ የመጡበት ምክንያት የሰው ልጅ ቁጥር እየበዛ ነው የመጣው። ስለዚህ ዘርዘር ብሎ ተበትኖ ከመስፈር ይልቅ መሬት ላይ እየተጠራቀመና እየተሰባሰበ የመስፈሩ ነገር በገጠርም ሆነ በከተማ እየበዛ ነው የሚመጣው። ሁለተኛ እና በጣም ወሳኝ ነገር ነው ብዬ የማስበው ነገር ይሄ የታሪክ ባለሙያዎች እና ሶሲዮሎጂስቶች ኢኮኖሚስቶቹም የሚስማሙበት የስራ ክፍፍል መፈጠር እንግዲህ በእንግሊዘኛው ዲቪዥን ኦፍ ሌበር ይሉታል። በተለይ የእርሻ ምርት ከእለት ፍጆታ አልፎ ተረፈ ምርትን ማምጣት ሲጀምር ከዚህ ሰብሲስተንስ ከምንለው የዕለት ጉርስን አርሶ ሸምቶ ከማደር አልፎ ትርፍ ምርት ወይም ሰርፕለስ ማምረት ሲጀምር የአንድ አካባቢ የእርሻ ክፍለ ኢኮኖሚ ያንን ተከትሎ የሚመጡ የስራ ክፍፍሎች አሉ። አብዛኛው የህብረተሰቡ ክፍል ገበሬ ሆኖ ቢቆይም ጥቂት የማይባል የህብረተሰብ ክፍል ወደ ቀደም ወደ ሽመልስ ወደ ጠቀሰው የእደ ጥበብ ኢንዱስትሪ፣ ወደ ንግድ፣ ወደ ውትድርና ወደ ሃይማኖት ቀሳውስትነት፣ ዲያቆንነት ሊሆን ይችላል፣ ሼክነት ሊሆን ይችላል የመሄድ ነገር አለ እና ይሄ ከግብርና ውስጥ የሚደረገው የኢኮኖሚ ሽግግር ወደ ተለያዩ ከግብርና ውጭ ወደ ሆኑ የክፍለ ኢኮኖሚዎች ይሻገራል ኦፍ ፋርም ወደ የምንላቸው እና ይሄ የስራ ክፍፍል መፈጠር ወይም ዲቪዥን ኦፍ ሌበር መፈጠር ሁለተኛ አብይ ምክንያት ነው ብዬ አስባለሁ። ከዛ ውጪ መቅሴ ነው የምለው ነገር ገበያ ወይም ማርኬትስ የምንላቸው እና መንግስታት ይመስሉኛል ወይም ስቴትስ የምንላቸው አብዛኞቹ አሁን በኢትዮጵያም ያሉ አነስ አነስ ያሉ ከተሞችን እዚህ ሀገር ታውንስ የሚሏቸውን አይነት ስትመለከት አብዛኞቹ ገበያ የሚቆምባቸው ከተሞች ነበሩ። እንደውም የከተሞቹ ስም የሚገርም በገበያ ስማቸው ይጠቀሳል። ለምሳሌ ሐሙሴት፣ እንላለን፣ ሮብ ገበያ እንላለን፣ ቅዳሜት እንላለን። እነዚህ ሰዎች ገበሬዎች መጥተው ከከተማ እቃ የሚገዙበት ዘይት ሊሆን ይችላል፣ ጨው ሊሆን ይችላል፣ በእርሻ የማይገኝ ነገር የሚሸምቱበት የከተሜው ሰው ደግሞ ቀለቡን የሚሰፍርባቸው ቦታዎች ናቸው እና የገበያ መስፋፋት ወይም ማርኬት ሌላ መግፍኤ ይመስለኛል ከመንግስት ውጭ እንግዲህ መንግስት ደግሞ እንደምታውቀው። የተለያዩ ቦታዎች ይን ለከተሞች መመሰረት ምክንያት ይሆናል። ከተሞች ከተመሰረቱ በኋላም ከተሞች የሚተዳደሩባቸውን ይሄ የመሪ እቅድ ወይም ማስተር ፕላን የማውጣትና የከተማን አሰፋፈር፣ የአገልግሎት አሰጣጥን ሁሉ የማስተዳደርና አቅድ የማስያዝ ነገር በተለይ አሁን ባለፉት ሁለት መቶ ዓመታት ውስጥ መንግስታት እየወሰዱት ያሉ ነገር ነው። ስለዚህ ብዙ ናቸው ምክንያቶቹ የእርሻ ትረፍ ምርት፣ የስራ ክፍፍል፣ መንግስት፣ ገበያ የምንላቸው ግን ዋና ዋና አብይ ምክንያቶች ይመስሉኛል። መስፍን እኔ ስለ ከተሞች ብዙ ጊዜ ሳስብ የከተሞችና የመንግስታት መስተጋብርና አንደኛው ሌላኛው ላይ ሊያሳድር የሚችለው ተጽዕኖ በጣም በትኩረት ልንመለከተው የሚገባ ነገር አድርጌ እቆጥረዋለሁ። ብዙ ጊዜ ውስብስብ ሆኖ ስለማገኘውም ነው። ከሀገራችን ታሪክ አንጻርም ስናየው መንግስታቱ ከተሞችን የመቆርቆር ወይም የመከተም እና እንዲያድጉ አስተዋጽኦ የማድረግ ነገር አለ። በሌላ በኩል ደረሰ እንዳልከውም በኢኮኖሚያዊ ምክንያቶች የተፈጠሩ ከተሞች አሉ። ለምሳሌ የትራንስፖርት መተላለፊያ የሆኑ ቦታዎች ከተሞች ሲሆኑ እናያለን በሁሉም የኢትዮጵያ ክፍሎች ብንመለከት። አንዳንድ አካባቢዎች ደግሞ የሃይማኖት ማዕከል የነበሩ ቦታዎች በሂደት ወደ አነስተኛ ወይም ወደ ትልቅ ከተማነት ሲያድጉ እንመለከታለን። ሌሎች ቦታዎችም ደግሞ እንደዚሁ በተቃራኒው ማለት ነው። ከተሞቹ የፖለቲካ መሪውን ወይም የመንግስቱን አትኩሮት ሲስቡና የፖሊሲዎችም ሌሎችም አይነቶችን ለውጦችን ሲጋብዙ እንመለከታለን። ከኢትዮጵያ ታሪክ አንጻር የመንግስትንና የከተሞችን ግንኙነት እንዴት ነው የምትመለከተው? ሽመልስ ከታሪክም አንጻር ልታዩት ትችላለህ። ነገ የሚል ነው። ቅድም ደረሰ ባለው ላይ እና አሁን ከጠየቀ ጥያቄ ጋር የሚገናኝ ተጨማሪ የሚሆን መልስ ምንድን ነው? የኢትዮጵያን የከተማ ታሪክ ብንመለከት ሶስት አርቲስት ሶስት የሚሆኑ በተለይ በደገኛው ስሜት ቋንቋ ተናጋሪ ክርስቲያን በነበረው የኢትዮጵያ አካባቢ የኢትዮጵያ ታሪክ መሠረት በተጣለበት አካባቢ የነበረውን የከተማ አሰፋፈር ታሪክን ስናይ አንደኛው ደረሰ እንዳነሳው እና በጥንታዊ የነበረው ምክንያት የንግድ ከተማ ሆነው የመፈጠር ነው፣ እና እነኛ የንግድ ከተማ ሆነው የመፈጠር ስራ በአብዛኛው የመንግስት ተጽዕኖ ያለበት አይደለም። አካባቢዎች ራሳቸው በራሳቸው ሁኔታ፣ ውስጣዊ ሁኔታ፣ ለምሳሌ ቅድም እንደተነገረው ተረፈ ምርትን የማምረት አቅም በጀመረ ቁጥር እነኛ ተረፈ ምርት ለንግድ መዋል በጀመረ ቁጥር የሚፈጠሩ ከተሞች አሉ እና ንግድ እንዳነው ጥንታዊ ምክንያት ሆኖ ነው የሚነሳው በኢትዮጵያ ከተማ ታሪክ ውስጥ እና በአብዛኛው ሌሎች ለምሳሌ ወደ ኢስተን ሜዲትሬኒያን ወደሚባለው የፊንቄያውያን ወይም ፊኒሺየንስ የምንላቸው ከአሁን ሌቨን ሌቨንስ ካለበት አካባቢ የተነስተው ወደ ሰሜን አፍሪካ ወደ ቱኒዚያ ወደሚባል አካባቢ መተው ካርቴጅን የመሰረቱት የግሪክ ከተሞችን ብንመለከት እነህ ከንግድ ጋር የተመሰረቱ ናቸው እና ኢትዮጵያ ውስጥ ያንን ተመሳሳይ ታሪክ እናያለን። ወደ ደቡብ ኢትዮጵያ ክፍልም ስንሄድ፣ ወደ ምስራቅ ኢትዮጵያ ከተሞች ስንሄድ ንግድ ቁልፍ ሚና ነው የሚጫወተው ከተሞችን በመፍጠር። ስለዚህ መቀጠልነት መከተልን ከንግድ ጋር ማገናኘቱ ትልቅ ነገር ነው፣ ትክክለኛ ነገር ነው። ሁለተኛው ሃይማኖት። ሃይማኖት ከተማን በመፍጠር ስራም ቁልፍ ሚና ይጫወታል፣ በተለይ ሰርፕለስ ተረፈ ምርት በመጣ ቁጥር እና የጥንቱ ኅብረተሰብ በመደብ መከፋፈል በጀመረ ቁጥር የመጀመሪያው ፓወርፉል ሀይለኛ ወይም ተሰሚነት የነበረው መደብ ከወታደሩ መደብ ይልቅ የቀሳውስት መደብ ነው እና ስልጣንም የያዙት መንግስት የመሰረቱት እነሱ ናቸው። እና ለዛ ነው እንዳውም ቴኦክራሲ የምንለው ይሄ የሃይማኖታዊ መንግስት የምንለው የመንግስት ሲስተም ጥንታዊ ከሌሎች መንግስት ስርዓቶች ሁሉ የቆየ ስርዓት ነው እና ግብጽ ውስጥ ለምሳሌ ሜምፊስ የሚባለው ይሄ በቃ እንደም እኛ የሃይማኖት ከተማ ነው። በቃ ቀሳውስቱ ኮንትሮል የሚያደርጉት የከተማ የነበረ ነው። ኢትዮጵያ ውስጥ ለምሳሌ ለላሊበላ ወይም ሮሃ ምንድነው አሁን ላሊበላ የሚባለው ከተማ ከፖለቲካ መቀመጫ አይነት የሃይማኖት መቀመጫነቱ ነው ጎልቶ የሚወጣው። ስለዚህ ሃይማኖታዊ መቀመጫዎች ወይም ሃይማኖታዊ ምክንያቶች ለከተማነት መፈጠር ጥንታዊ ምክንያቶች ናቸው። ኢትዮጵያ ውስጥ ሌሎችም አካባቢዎች አሁን የተነሳ ጥያቄ ሶስተኛውን ምክንያት የሚያስታውስ ነው ማለት ፖለቲካ ነው።

ለምሳሌ በደቡብ በሰሜን ኢትዮጵያ ውስጥ የነበሩት እነ ጎንደርን አክሱምን ስንመለከት በኋላ ደግሞ የኢትዮጵያ መንግስት ወደ ደቡብ ወደ ምስራቅ ወደ ምዕራብ ሲስፋፋ የመሰረታቸው ከተሞች ስናየ በአብዛኞቹ የተመሰረቱ ከተሞች ፖለቲካዊና አስተዳዳሪ አስተዳደራዊ አላማ ይዘው ነው የተነሱት። ማለት የአዲሱ ኢትዮጵያ መንግስት ከሰሜን የመጣው የሰው ኢትዮጵያ መንግስት በተለይ በአስራዘጠነኛ ክፍለ ዘመን የነበረው የቀዳማ የዳግማዊ ምኒልክ መንግስት ይህንን አዲስ የኢትዮጵያን ግዛት ለማስተዳደር እንደ ዋና መሳሪያ ይጠቀም የነበረው ከተሞችን ነው። በከተሞች ውስጥ ተቀምጦ አስተዳደሩን መስርቶ ወደ ገጠር እየሄደ ግብር ይሰበስፋል ይሰበስባል፣ ሰላም ያስከብራል፣ የእሱን አስተዳደር መዋቅሮችን በየቦታው ያስፋፋል። ስለዚህ አስተዳደር በጣም ወሳኝ አስተዳደራዊ፣ ፖለቲካዊ ምክንያት ወሳኝ ነው። ስለዚህ መንግስታት በዚህ ጉዳይ ላይ ከተማን በመፍጠር ቁልፍ ሚና አላቸው። ወደ ዘመናዊ የኢትዮጵያ ታሪክ እናምጣው። ለምሳሌ ወይም ደግሞ ዘመናዊ አፍሪካን ታሪክ በተለይ ከነፃነት በኋላ የነበረውን ኢትዮጵያ ውስጥ ማስለጠለያ እና በአኛ ክፍለ ዘመን የነበረውን የሀገር የመስፋፋ ሀገር የመገንባት ስራ ስንመለከት ኔሽን ቢውልዲንግ የምንለው ሀገር የመስራት ስራ እና አርባናይዜሽን በጣም የተያያዙ ነገሮች ናቸው። የማይለያዩ ናቸው እና በተለይ ብዛት ያለው የተለያየ ብዛ ህዝብ አለበት። በቋንቋ በብሄር በተለ በእምነት በሚላይ አካባቢ ከአፍሪካ እንደምንለው ወይም ደግሞ ኢትዮጵያ ለምሳሌ የምንወስደው አካባቢ እና እንደገና የመንግስትነት ታሪክ ስር የሰደደ ባለው ነበር። በአብዛኛው አፍሪካ አካባቢ ከተሞች ላይ ተቀምጦ ነበረ። አዲስ ተሆን ሀገር ማስጠር የተጀመረ አዲሶች የአፍሪካ ሀገሮች ማስጠር የተጀመረው ያቺ ሰፊ የሆነው ናይጄሪያ ለምሳሌ ብሎስ፣ በሁለት መቶ ሃምሳ በላይ ብሔረሰብ ያለበት አካባቢ እንደ እንደ ማይክሮኮዝም ሆነ አሳጥሮ አድርጎ የሚያቀርበው የሚያሳየው መስታወቶ ነው የሚያገለግለው ዋና ከተማው ነበረ ሌጎስ ምንለው ከተማ ነበር እና እና የሌጎስ ከተማ የናይጄሪያ ከተማ ምልክትነት ሆኖ ነው የሚያገለግለው እንደዛም ሆኖ ነበር። እንዲፈጠር የሚደረገው እንደ አሰራር መለከት የመንገድ ስርዓቱን የትራንስፖርት ስርዓቱን የተለያዩ የመዋቅሮችን የሀገሪቷ ብሔራዊ መዋቅሮች ሁሉ በከተማ ውስጥ እንዲቀምጡ ነበር የሚደረገው እና ከተሞች እንግዲህ ምንድን ነው ዋናውን ሀገር የምንለውን ዋናውን ሀገር ሪክሬት ነው የሚያደርጉት ሲምብላይዝ ነው የሚያደርጉት እና ኔሽን የምንለው ሀገር ምንለው ነገር መጀመሪያ የሚፈጠሩ ዘመናዊ ሀገር የሚፈጠሩ በከተሞች ውስጥ ነበረ። ለምሳሌ አዲስ አበባ እንውሰድም አዲስ አበባ ላይ በዳግማዊ ጊዜ ተጀምሮ በቀዳማዊ ኃይለ ሥላሴ ጊዜ የተስፋፋው ነገር ምንድን ነው፣ ኢትዮጵያ የምትባለው ሰሸዋ ሀገር በተለያየ ብሔረሰብ ያለባትን የተለያየ እምነት ያለበትን ሀገር መንግስት ሁሉም ቦታ ላይ ሊኖር ስለማይችል ሁሉም ሰው የሀገሪቷን ህዝብ ሊያገናኝ የሚችልበት መንገድ የነበረው ምንድን ነው? ከተማ ብሔራዊ ከተማ በመፍጠር ከተሞችን ደግሞ ከሌሎቹ የብር ሰባ ክፍሎች ጋር በማገናኘት የተለያዩ አካባቢዎች ወደ ከተማ እንዲመጡ በማድረግ ነበረ እንዲፈጠር የታሰበው። ስለዚህ የከተማ መፈጠር በተለይ ዋና ከተማ መፈጠር ፖለቲካዊ አንድምታው ቀላል አይደለም። አገርን ከመስራት ጋር በጣም የተቆራኘ ስራ አለው። ዘመናዊነትን ከማፍጣት ስጋ የተቆራኘ ስራ አለው። ስለዚህ ሞደርኒዜሽን ስንል ኔሽን ቢልዲንግ ስንል አርባናይዜሽን የሚለውን መጨመር አለብን። አርባናይዜሽን ክሪቲካል ነው ማለት ነው፣ ሴንትራል ነው ማለት ነው። ለሀገር መገንባት ለዘመናዊ ለማድረግ ስራዎች ቁልፍ ሚና ሆነው ይጫወታል እና ፖለቲካዊ ፖለቲካ አንድምታው ቀላል አይደለም። የኦርጋኒዜሽን መንግስታትን በዚህ ጉዳይ ላይ እጅግ ጥልቅ የሆነ ስር የሰደደ ሚናን የሚጫወጡት እኔም ቴሲሴን የሰራሁት በዚህ በከተማ ላይ ነው እና እንደ ከተማ ታይቱል ምንድን ነው የሚለው ሲዲያዝ ኔሽን ነው የሚል ከተማን እንደ ሀገር ነው የሚለው ማለት አዲስ አበባ እንደ ኢትዮጵያ የመፍጠር ስራ እንዴት ነበረ ብዬ ነበር ማለት ነው እና የአዲስ አበባና የኢትዮጵያ ግንኙነት ስር የሰደደ ነው። ሃይማኖታዊ፣ ንግዳዊ ብቻ አለም ኢኮኖሚያዊ ብቻ ፖለቲካዊ አንምታው ደረሰ። በዚህ ጉዳይ ላይ ምን ትላለህ? በተለይ ደግሞ እንደው ጨምረህ እንድታየው የምፈልገው ከተሞች መንግስታትን በመንግስታት ላይ ተጽዕኖ የሚያደርጉት ተጽዕኖ ስል የማስገደድ ብቻ ሳይሆን በቀጥታም በተዘዋዋሪም ግን የመንግስታቱ ተፈጥሮ ወይ የመንግስታቱ ፖሊሲዎችን ላይ ተጽዕኖ የማሳደር አቅም ሊያሳድጉ ይችላሉ እና እሱንም አብረህ እንድታየው ብዬ ነው። በተለይ በተለያየ የዓለም ክፍል እንግዲህ ከተሞች የሚፈጠሩባቸው ምክንያቶች ብዙም በሆኑ ሽመልስም ጠቅሷል፣ እኔም ጠቃቅሻ አለሁኝ። መንግስት ከእነዚህ መካከል ከተሞች እንዲፈጠሩ የተፈጠሩትም ደግሞ እንዲያድጉና እንዲስፋፉ ትልቅ ሚና እንደሚጫወት አንስተናል። ይሄ እንግዲህ በምዕራባውያኑ ዓለም ውስጥ ያለ ነገር ነው። በአፍሪካ ውስጥ የታየ ነገር ነው። ቅድም የናይጄሪያ እና የሌጎስን ምሳሌ አንስተዋል፣ ጠቅሷል ሽመልስ። በኢትዮጵያም የታየ ነገር ነው። ዘመናዊ የኢትዮጵያ መንግስት ሲፈጠርና ሲስፋፋ ሲጎለብት፣ እንዲሁ አዲስ አበባ እንደ መዲና ብቻ ሳይሆን የተለያዩ ከተሞች የአካባቢ ከተሞች አድገዋል። ለምሳሌ በአጼ ኃይለስላሴ ስላሴ ጊዜ የጠቅላይ ግዛት ዋና ከተሞች እየተባሉ ያደጉ ከተሞች አሉ። የአስተዳደር ማዕከላት ሆነው እንደ የወለጋ ነቀምትን ማየት ትችላለ። ደሴን ማየት ትችላለህ። ጎንደርን፣ ባህር ዳር ጥሩ ምሳሌ ነው። የጎጃም ክፍለ ሀገር የአስተዳደር ማዕከል ሆኖ ያደገ ከተማ። የሚገርምህ ነገር እነዚህ ከተሞች የመንግስታት ስርዓት ሲቀየር ራሱ ልክ እንደ ቀድሞ ስርዓት ሰራተኞች ነው። ቆይ ሆኖ ወይ ከአዲሱ ስርዓት ጋር ወይስ እሰናበት የሆኑ ወይ ብለው የመንግስት ተቀጣሪዎች ብዙ ጊዜ እንደሚያስቡት የከተሞች እጣ ፈንታ ከስርአት ለውጥ ጋር ራሱ የተቆራኘ ነው። አሁን ለምሳሌ አስራ ዘጠኝ ሰማንያ ሶስት ኢህአዴግ ከገባ በኋላ እና የአዲሱ ስርዓት ከሰፈነ በኋላ የክልሎቹ ከተማ የሆኑት ከተሞች በጣም አድገዋል። የኦሮሚያ ዋና ከተማ የሆነውን አዳማን ወይም ናዝሬትን ብታይ፣ ባህርዳርን ብታይ፣ መቀሌን፣ አዋሳን እነዚህን ትልልቆቹን ስታያቸው በጣም ነው የተመነደጉት። ድሮ የክፍለ ሀገር ዋና ከተማ ሆኖ ብዙ የኢኮኖሚ እንቅስቃሴ ይደረግባቸው የነበሩ ብዙ ቫይታሊቲ የነበራቸው እንደነ ነቀምት እንደነ አርባ ምንጭ እንደነ ድሬዳዋ፣ ሀረር ያሉ ከተሞች እንደ አሰላ ያሉ ከተሞች ደግሞ በጣም ሲያዘቀዝቁ አይተናል። አላደጉም ማደግ በሚገባቸው ፍጥነት። ይሄ የሚያሳየ የከተሞች እድገት ምን ያህል ከመንግሥት አወቃቀርና አደረጃጀት ጋር የተቆራኘ እንደሆነ ነው የሚያሳየን። እንዴት አድርገው ነው ከተሞች በመንግሥት ላይ ተጽዕኖ የሚያሳድሩት የሚለው ነገር ከተሞች ውስጥ የሚኖሩት ሰዎች እነማን ናቸው ከሚለው ጋር በጣም የተያያዘ ይመስለኛል። ለምሳሌ በምዕራባውያኑ ታሪክ በምዕራባውያኑ ዘንድ ከተሞች የተፈጠሩበትን ታሪክ ስታይ ሁላችንም እንደምናውቀው እንግዲህ ይሄ ዲሞክራሲ የምንለው ይሄ በሕዝብ ምርጫ ወይም በሕዝብ ይሁንታ የሚፈጠሩ መንግስታት እና ደግሞ ለተወሰነ ጊዜ እነዛ መንግስታት አስተዳድረው የህዝብ ይሁንታ ሲያጡ ደግሞ የሚወርዱበት አይነት ስርዓት የተፈጠረው እንግዲህ ከግሪክ ስልጣኔ ጊዜ ጀምሮ ነው። መሰረቱ ነው የሚባለው የአቴንስ ከተማ ያስተዳደር ስርዓት ነበር። አቴናውያን የሚባሉ ከተማ ውስጥ የሚኖሩ ሰዎች ናቸው። ይሄንን ህዝቡ ይወስን፣ ዴሞስክራሲ ፒፕል ሩል ጋቨርን የሚለውን ያመጡት እንግዲህ ያ ስርዓት ነው በተለያየ ሂደት ውስጥ አልፎ አሁን የምዕራባውያን ስልጣኔ አንኳር ወይም አንድ መገለጫ ሆኖ ያለው ይሄ ዲሞክራሲ ፍጹም ነው ወይ? የተሻለ የሰዎችን ነጻነትና መብት የሚያራምድ ነው ወይ? የሚለውን ጥያቄ ወደ ጎን ገሸሻ አድርገ ነው ይሄ ዲሞክራሲ የምንለው የፖለቲካ ስርዓት ራሱ ከተሜ ነው ማለት እንችላለን። አርበን ቻይልድ ነው ልንል እንችላለን። አንዳንድ ጊዜ ለምሳሌ እኔ በዓለም ታሪክ የምትገርመኝ ከተማ ናዚ ጀርመን ከወደቀ በኋላ ስታሊን ምስራቅ ጀርመንን በጣም ገፍቶ በወሰደ ጊዜ እና ምዕራቡ ጀርመን በምዕራባውያን ቁጥጥር ውስጥ ያለው ጀርመን ከተለየ ከራቀ በኋላ በበርሊን ከተማ ውስጥ የሚኖሩ ሰዎች ምን ያህል ያንን የሶቪየት ኤክስፓንሽን እምቢ ብለው ተቃውመው ለረጅም ጊዜ ከተማዋ ውስጥ ተቀምጠው ከምዕራቡም ተነጥለው በምስራቁ ተከበው እንደኖሩ ታውቃላችሁ። በአውሮፕላን ቀለብ እየተሸመተላቸው ድሮፕ እየተደረገላቸው ለ ይገርመሃል፣ ለአራት ምዕተ ዓመታት ከአርባ ዓመታት በላይ በርሊን በተለይ ምዕራብ በርሊን የምሽግ ከተማ ሆኖ ቆይቶ የሶቪየት ስርዓት ሲወድቅና ምስራቁና ምዕራቡ እንደመልሰው ሲቀላቀሉ እና በርሊን አብይ ዋና ከተማ ሆና ስትነሳ ቆይቷል። ይገርመኛል የምዕራብ በርሊናውያን ታሪክ እና ለምንድን ነው እነዚህ ሰዎች የናዚን ብሔራዊ ሶሻሊዝም እና ያንን አጥፊ ሪዮታ አለሙን የተቃወሙትን ያህል አዲስ የመጣውን ደግሞ ይሄ ሶሻሊስታዊ የሆነ አምባገንን ቶታሊቴሪያኒዝም የስታሊንን ተቃውሞ የቆሙት ብዬ ሳስብ እዛ ከተማ የሚኖሩት ሰዎች ናቸው። የሚያምኑባቸው ነገሮች ስለምንድን ነበር? እነዚህ ሰዎች የሚያምኑት ምን አይነት ሙያ የነበራቸው ሰዎች ነበሩ? ምን አይነት የኢኮኖሚ ልውጥ የሚያደርጉ ሰዎች ነበሩ? ስለ ምዕራቡ ዓለም ምን አይነት አመለካከት ነበራቸው? ስለ ምስራቁ ዓለም ምን አይነት አመለካከት ነበራቸው? የሚለው ወሳኝ ነው እና በርሊንን ያነሳሁበት ምክንያት አንዳንድ ጊዜ ከተሞች የተከበቡበትን ስርዓትና የከበባቸውን መንግስት ሰብረው የሚወጡበት ጊዜ አለ። አውትላስት የሚያደርጉበት ጊዜ አለ እና ምን ያህል ጉልበተኞች እንደሆኑ ነው ከተሞች የሚያሳይህ። አዲስ አበባን አሁን ባለችበት ሁኔታ ያሳያት ብዙ ጊዜ ምዕራብ በርሊንን የምትመስለኝ ብዙ ነገር አለ። ከተሞች አሁን አሁን ለምሳሌ በአሁኑ ሰዓት በአፍሪካም ውስጥ በመካከለኛው ምስራቅ ውስጥ የሚደረጉትን ወታደራዊና ፖለቲካዊ ትግሎች ስንመለከት ትግሉ እየተካሄደ ያለው ወደፊትም ምናምን የሚመስለው ትሬንዱን ምንድን ነው? ወደፊት የሚካሄዱት ወታደራዊና ፖለቲካዊ ትግሎች በገጠር ሳይሆን በከተማ ላይ ነው የሚሆኑት እና ይሄ የከተማ ጦርነት ወይም አርበን ወርፌር አሁን በጣም እየተለመደ እየተስፋፋ የሚሄድ ፌኖመንን ነው። አዎ የዚህ የፓሪሱ ራሱ እውነትን ነው። አሁን ባለፈው ምንድን ነው ያው በተደጋጋሚ በሬዲዮ ላይ የምንሰማው በቴሌቪዥን የምናየው የሶሪያ ትግል ሶሪያ ውስጥ ያለው የፖለቲካ ትግል ትግሉ እየተካሄደ ያለው በሶሪያ ገጠሮች ወይ ገጠራማ ቦታዎች አይደለም፣ ከተማዎቹን በመቆጣጠር ላይ እና ደማስኮ ማየት እንችላለን፣ አሌፖ ማየት እንችላለን። አፍሪካ ውስጥ ብንመጣ ለምሳሌ በአስራ ዘጠናዎች ውስጥ ትልቁ ትግል እንደተካሄደው ሶማሊያ ውስጥ ሞጋዲሾን ለመያዝ ነበር። እና ከተሞቹን መያዝ ማለት ስልጣን መያዝ ማለት ስለሆነ ከተሞች እንግዲህ ከስልጣን ጋር ከሀብት ጋር ከጉልበት ጋር ስለሚያያዙ ትግሎች ሁሉ የሚደረጉት ከተማ ውስጥ የሚደረጉት ከገጠር ወደ ከተማ የሚደረጉት ግን ወደ ከተማ ለመግባት ነው። በተለይ ደግሞ ወደ ዋና ከተማ ውስጥ ለመግባት ነው እና የከተሞች ሲግኒፊካንስ እየጨመረ ነው የሄደው እና ወደፊትም አናሊሲሱ ፎርካስቱ ምንድን ነው? ከተሞች ትልቅ የጦርነት ቀጠና ሊሆኑ ይችላሉ። በተለይ ዋና ከተሞች፣ በተለይ ደግሞ ዋና ከተሞች አሁንም የሀብት ክምችት ያለባቸው፣ የስልጣን ክምችት ያለባቸው፣ ሁሉም መሰረታዊ መዋቅሮች የተከማቹባቸው ቦታዎች እስከሆኑ ድረስ በዋና ከተሞች ላይ የሚደረገው ጦርነት እጅግ የከረረ ደም አፋሳሽ፣ ከፍ ያለ ጉዳት የሚያደርስ ይሆናል። ያን አይነ ምልክት እያያዘ ነው የሚሄደው እና አንድ እሱ ነው። ሁለተኛው ዲሞክራሲ የሚባለው ላይ ስትናገሩ የሰማሁት ነገር በትክክለኛ ውይይት አርጋችኋል ጤናን አንድ ነገር ለመጨመር የምፈልገው ምንድን ነው ምዕራባዊ ዲሞክራሲ ውልደቱ ነው በከተማ ውስጥ። የምዕራባዊ ዴሞክራሲ አሁን ለዓለም እንደ ሞዴል ተደርጎ የሚቆጠሩ ዲሞክራሲ በዚህ ከተሞች ውስጥ የተወለደ ዲሞክራሲ ነው። ስለዚህ ዴሞክራሲና ከተሜነት አብሮ ተደርጎ ነው የሚታየው። ይሄ እንግዲህ ምዕራባዊ እይታው ነው እና እኛም በዛ ውስጥ ያለፍ ስለሆነ በዛ መንገድ ነው የምናየው ግን እይታውን ትንሽ ስንቀይረው ቀመሩን ቅድም መስፍን እንዳልከው ቀመሩን ስንገነብጠው ለምሳሌ ሌሎች ከምዕራባ ውጭ ያሉ አካባቢዎችን ዲሞክራሲ ዲሞክራቲክ ትሬዲሽን ስንመለከት ውልደቱን እና እድገቱን በአብዛኛው ወደ ገጠር ነው የሚሄደው እና ገጠር ወለድ የሆነ ዲሞክራሲ አለ። ግን እንደ አጋጣሚ ባለው የአለም የሀይልና የሀብት አስተላለፍ የእውቀት አስተላለፍ ብዙ ትኩረት ተሰጥቶ ስለማን ስለማይጠና ወደ አደባባይ ስላልወጣ ይኸኛው ገጠር ወለድ የሆነው ዲሞክራሲ ለምሳሌ ባለፈው ጊዜ ስናወራ ምንድን ነው እና እነኚህ ገጠር ወለድ የሆኑ ገጠር መሰረት ያደረጉ ግን ወደ ከተማ በአብዛኛው እንግዲህ እውቀት አንዳንዴ ከሆነ አሸናፊ ብዙ ጊዜ ታሪክን ስለሚጽፍ እውቀትንም በብዛት የሚያመር ተወሰኑ ስለሆነ የእነሱን ነው የምንይዘው። እና ግሪክ ከተሞች ዲሞክራሲ ብለን ነው የምናገናኘው። ስለዚህ ከዛ ወጣ ባለን ቁጥር ሌሎች ዲሞክራሲዎች፣ ሌሎች ዲሞክራቲክ ትራዲሽን ስማል ደመጣችሁ ያላችሁት ዋዜማ የፖድካስት ስርጭት ነው። ይህ ዝግጅት ዋዜማ ራዲዮ ዶት ኮም ድረገጻችን ላይ ታገኙታላችሁ። አስተያየቶቻችሁን ደግሞ ዋዜማ ራዲዮ አት ጂሜል ዶት ኮም፣ ዋዜማ ራዲዮ አት ጂሜል ዶት ኮም ላይ አድርሱ። መሰናዷችን ይቀጥላል ከዋዜማ ማስታወስ ያህል የዛሬው የዋዜማ ሬዲዮ ሳምንታዊ ዝግጅት በከተሞችና ከተሞች ከመንግስት ጋር ስላላቸው ግንኙነት እየተነጋገርን ነው። በዚህ ውይይት የሚሳተፉት ሽመልስ ቦንሳና ደረሰ ጌታቸው ናቸው። የውይይቱ አዘጋጅና አቅራቢ መስፍን ነጋሽ ነኝ። እሺ እንግዲህ ያው ብዙ ነገሮች የሚያስነሱ ነገሮች ነው። አሁንም ደረሰ ያነሳው ነገር እንዳላችሁት ነው። ከተሞች በራሳቸው ነዋሪዎቹ በቁጥር መብዛታቸው ብቻ ሳይሆን ተቀራርበው ነው የሚኖሩት። ለአዳዲስ ሀሳቦች በአንድ ትንሽ ገጠር ውስጥ ከሚኖር ሰው የበለጠ ለአዳዲስ ሀሳቦች የመጋለጥ አዳዲስ ሀሳቦችን የመስማት እና እሱ ላይ ሀሳብ ወይም አቋም የመያዝ ዕድል አላቸው። የሀሳብ ተጋሪ ማግኘትም ከገጠር ይልቅ ከተማ በጣም ቀላል ነው። አንድ ሰው የኢኮኖሚም ሆነ የፖለቲካ ፍላጎት ኖሮት ያንን የእሱን ሀሳብ የሚደግፍለትን ሰው ለማግኘት ከገጠር ይልቅ ከተማ ለሚኖረው በጣም ቀላል ነው እና በእነዚህ በእነዚህ ምክንያቶች የተነሳ ከተሞች ከመንግስታት ላይ ተጽዕኖ ለማሳደር የበለጠ አቅም ይኖራቸዋል። በዛ ላይ ደግሞ መንግስታት የሚወስዱት እያንዳንዱ እርምጃም ከገጠሪው ይልቅ ለከተማው በጣም ቅርብ ይመስለኛል። ለምሳሌ ምናልባት የተለየ ሀሳብ ካላችሁ ልትጨምሩበት ትችላላችሁ። አንድ ገጠር ያለ በግብርና የሚኖር ሰው ከሞላ ጎደል ያለ መንግስት ጣልቃ ገብነት ለተወሰነ ጊዜም ቢሆን መኖር ይችላል፣ እያረሰ፣ እየበላ ያመረታትን እየበላ እስከ መጨረሻው ላይ ዘልቅ ይችላል። ግን በኢሚዲየት የአንድ ቀን የሁለት ቀን ጉዳይ ግን አይሆንበትም። ለከተሜው ግን መንግስታት የሚወስዱት አቋም እንደዛ ፋታ የሚሰጥ አይደለም፣ እና በዚህ የተነሳ ከተሜው ሞር የበለጠ ለፖለቲካው የቀረበ ወይም የፖለቲካው ተጽዕኖና ውጤቱ ፈጥኖ የሚታይበት በመሆኑ ለዛ የሚሰጠው ምላሽም እንደዛው የሆነ ይመስለኛል። እንደው በዚህ በከተማውና በመንግስት መካከል ያለውን ግንኙነት ስናነሳ ኢትዮጵያ ውስጥ ባለፉት ሁለት አስርት ዓመታት ያለውን ሁኔታ እንዴት ትመለከቱት አላችሁ? ይህንን ማነሳው በተለይ በዘመነ ደርግ ሁላችንም እንደምናውቀው ከተሞች በአብዛኛው በገጠሩ ዋጋ ይኖሩ ነበር ማለት የሚቻል ይመስለኛል። እህሉ ቢባል ሁሉም ነገር ከገጠር የሚመጡት በተለየ እርሻ ውጤት የሆኑ ነገሮች ለከተሜው በርካሽ ቀርቡ ነበር። ያ ማለት ለዛ የሚያስፈልገውን ዋጋ ሲከፍል የነበረው ገጠሬው ነበር ማለት ነው። ኢህአዲግ መጣና ደግሞ እንግዲህ ገጠርን ማዕከል ያደረገ ነው ሁሉም ነገር ፖለቲካውም፣ ኢኮኖሚውም ብሎ ቅድም እንዳላችሁት ገለበጠው። ቀመሩን ገለበጠውና የሁሉ ነገር መነሻና መድረሻ አልፋና ኦሜጋ ገጠር ነው ብሎ የተነሳ እንደው የዚህን ፍልስፍና ሂደት ባለፉት አራት አመታት እንዴት ትቃኙታላችሁ? በጣም ሰፊ ጥያቄ እንደሆነ ለአድማጮችም ትንሽ ሀሳብ የሚጭር ነገር ለመስጠት ስለፈለግኩኝ ነው። ወደ ሀገራችን ወደ ኢትዮጵያ ስንመጣ እንግዲህ የሀገራችን የከተማና የከተማ ታሪክ በተለይ ደግሞ ከተማና ፖለቲካ ያላቸው ታሪክ በተለይ በጣም የተቆራኘ የሚመጣው ከጣሊያን መውጣት በኋላ ነው። ከጣሊያን መውጣት በኋላ የኢትዮጵያ መንግስት የቀደማ ኃይለስላሴ መንግስት በአገሪቷ በተለያዩ ቦታዎች የነበሩትን ከተሞች በማስፋፋት እንደገና በማዘመን በኋላ የቀደማ ኃይለስላሴ መንግስት የጣለው እንኳን ትግል የተጀመረው ገደ ከተማ ውስጥ ነው። የአዲስ አበባ ከተማ ባይሆንም ከከተማ ውጣ ባለ ፕሮቪንሽን ከተማ ውስጥ ነው። ወደ ሞያሌ ማለት ነው የተካሄደው እና ከተሞች ቆልፍ ሚላ የገዢውን ስልጣን በስር በማስደድ መሰረት በማስያዝ መዋቅሩን በማስፋፋት እንደተጫወቱ ሁሉም ያን ስርዓት ለማፍረስ በሚደረገው ትግል ውስጥም ተመሳሳይ ሚና ነው የሚጫወቱት ከተሞች። ስለዚህ ለመነሳትም ለመውደቅም ዋና ቁልፍ ሚና ነው የተጫወቱ ያሉት። መንግስት የሚቆምበትም እዛ ነው። መንግስት የሚፈርስበት እዛ ነው። ከተሞች ያን አይነት ሚና አላቸው እና በተለይ በደርግ ጊዜ በቀደም በቀለማ አይነት ላስ ጊዜ የአዲስ አበባ ከተማ ሚና እና የተለያዩ ቁልፍ የምንላቸው ከተሞች እንደ ሀረር ሊሆን ይችላል ጅማ ሊሆን ይችላል እና አዝሬት ሊሆን ይችላል እንደገና ደግሞ ወደ ደቡር ሰሜን ኢትዮጵያም ወደ ጎንደር እነ ወሎ በተለይ ደሴ ከተማ ቁልፍ ሚና ተጫውተዋል ከዛም በኋላ አዲስ አበባ በተለይ ከደርግ መውደቅ በኋላ አዲስ አበባ እና የነበረው ያለው መንግስት የፍቅርና የጥላቻ ግንኙነት ነበራቸው እንዳላቸው ፍቅር አንድ ከተማን የመጥናት በተለይ ደግሞ ገጠርን የማፍቀር ሮማንሳይዝ የማድረግ ስራ በደርግ ጊዜ በጣም ተስፋፍቶ ነበር። ደርግም እኮ ልክ እንዳሁኑ ገጠርን ማዕከል ለማድረግ ገጠር ላይ ራሱን ለመትከል ነበር የሚያስበው እና ምናልባት ሞዴሎቹ የቻይናው ማዎ እና የካምቦዲያው ስርዓቶች ሊሆን ይችላሉ። እነሱም ልክ እንደዚህ ገጠር ማዕከል ያደረገ ስርዓት ለመገንባት ነበር የሚሞክሩት። ያ ሮማንስ ሮማንስ አይዘማረክ ስራ ደግሞ በተለይ የከተሞችን ሀይል መጋፋት መቻል እንደማይቻል ሲታወቅ ስርዓቶቹ ወደ ከተማ ፊታቸውን አዙረዋል። ደርግም ወደ ከተማ አዙራ ፊቱን በኋላ ምንሞያድግ በተለይ ከሁለት ሺ አምስት ምርጫ በኋላ ወይም ከአስራ ሰባት ብቻ በኋላ ከተማ ተኮር የሆነ ፖሊሲን የጀመረው ወደ ከተማ ነው የዞረው። ከተማ ከተማ ጋር የሚኖረው ግንኙነት ሙሉ ሙሉ በጥላቻ ሙሉ ሙሉ በፍቅርም የታጀበ አይደለም። በጣም ኮምፕሌክስ በሰብሰብ ያለ ግንኙነት ነው የሚኖራቸው። መንግስታት ሊጠሉትም አይችሉም፣ ሊወዱትም አይችሉም። ስለዚህ ያለው ምንድን ነው? ሁለቱንም ነው። ኔጎሽት እያደረጉ ነው፣ እየተደራደሩ ነው የሚኖሩት። አሁን በደርግ ጊዜ የነበረውን ግንኙነት ከአዲስ አበባ ጋር አሁን ያለው ኢህአዴግ መንግስት ከአዲስ አበባ ጋር ያለውን ከሌሎች ከተሞች ጋር ያለው ግንኙነት ስንመለከት የፍቅርና የጥላቻ በሚለው ማዕቀፉ ልንገልጸው አንችልም። ምንድን ነው ሬግለ ኤቭሪዴ ኔጎሽዬሽን አለ። የመደራደር ነገር ነው የምናየው። የማባበል ነገር አለ፣ የመቆጣት አለ፣ ካረት እንድ ስቲክ የምንለው ነገር አለ። እና እነኚህ ወሰብሰብ ያሉ ግንኙነቶች ናቸው። እነሱን ጠለቅ ብለን መረዳት ያስፈልጋል። ጥያቄው ሰፊ ስለሆነ እውነት ለመናገር በአጠቃላይ ከጫፍ እስከ ጫፍ ያሉትን ጉዳዮች እናነሳ እንደማንችል በጣም እረዳለሁኝ። ደረሰ ለአንተ ደስ አመሰግናለሁ መስፍን። እርግጥ ነው ገጠሮች እና ከተሞች ሲወዳደሩ ሀብት በተለይ አምባገነን በሆኑ ስርዓቶች ውስጥ ሀብት በከተሞች ዙሪያ ይከማቻል። ይሄ ከአንድ ሌላ አመለካከት ውስጥ እንዳይጨምረን እንፈልጋለሁ። ምክንያቱም አምባገነናዊም ሆነ ዴሞክራሲያዊ ስርአት የትኛውም አይነት ስርአት ወይም መንግስታት ውስጥ ከተሞች ከገጠሮች የበለጠ የሀብት ክምችት ግን እንደሚኖራቸው መዘንጋት የለበትም። ይሄ ካፒታል ወይም ተረፈ ምርት የምንለው ነገር በተለይ በጥሬ መልኩ በገንዘብም ይሁን ወይም በቁም መልኩ ለምሳሌ በህንፃ ሊሆን ይችላል፣ በአገልግሎት ተቋማት ሊሆን ይችላል ኢንፍራስትራክቸር በምንለው ሀብት ወደ ቋሚ ሀብት ወይም ፊክስድ አሴት የሚቀየርባቸው ቦታዎች ሁልጊዜ የተከማቹባቸው ቦታዎች ከተሞች ናቸው። ስለዚህ ምንም ያህል ገጠሮች እንዲህ ገጠር አካባቢዎች እንዲለሙ በማህበራዊም በኢኮኖሚያዊም ብንመኝም፣ ለዛ ነገር እንስራ ብንልም አብሶሉት የሆነ ዲስትሪቢሽን ኦፍ ዌልት የሀብትም ሆነ የአገልግሎት ክምችትም ሙሉ በሙሉ እኩል በሆነ መልኩ በገጠሮችና በከተሞች መሀል ማምጣት አይቻልም። ከተሞች ማዕከል በመሆናቸው ምክንያት ሁሉ ጊዜ የበለጠ ክምችት ይኖራቸዋል። ይሄን ለምንድን ነው እንዳብነት ማንሳት የፈለግኩት? አሁን ይሄ ኢህአዴግ ተድሮ ጀምሮ ስልጣን ላይ ከምጣ ጀምሮ ገጠርን ማዕከል ያደረገ ልማት አደርጋለ ይላል። ሰማኒያ ፐርሰንት የኢትዮጵያ ሕዝብ ገጠር ነው ያለው። ገጠሬው ገበሬው ተበድሏል። ከተሞች ሀብትና አገልግሎት አላቸው። ስለዚህ ወደ ገጠር ዞራለ ይላል። ግን ገጠርን ማዕከል ማድረግ ራሱ የሚለው ቃል ግርንቢት ነው፣ ወይም ኦክሲሞሮኒክ ነው። እንዴት ማዕከል ያልሆነ ዳር ሀገር፣ ድንበር የምትለውን ገጠርን ማዕከል ታደርገዋለህ? ይሄ የማይሆን ነገር ነው። ሁለቱ አብረህ ልታስቀምጣቸው አትችልም። ውሃ ወይ ሙቅ ነው፣ ወይ ፈሳሽ ነው፣ ወይ ጋዝ ነው እንጂ ሁለቱንም ባንዴ ሊሆን አይችልም። እና ይሄ ይሄ ነገር ለምንድን ነው አርበን ባያዝ አላቸው በተለይ አምባገነን መሪዎች የከተማ ሰው ላይ ባያዝ አላቸው ሀብት አለው እውቀት አለው ጉልበት አለው ገጠሬው ነው የተጨቆነው ይላሉ። ግን የሚገርም ይሄ ገጠርን ማዕከል ያደረገው ልማት ምንም ብዙ እንዳላስኬደ የምታውቀው አሁን ኢህአዴግ የሚመጻደቀው እና ሁሉ ጊዜ ልማት አመጣው የሚለው የት ነው ህንፃ ሰራሁኝ ድልድይ ሰራው የሚባለው ሆቴል ቤት ተከፈተ የሚባለው ከተማ። ስለዚህ መጀመሪያ አለማ አለው ሀብት አከማችባለበታለ ያላቸው ሴንተሮች ላይ አይደለም አሁን ድል የሚያውጀው እንደ ኔቸር ኦፍ ቲንግስ በሎጂክ ሀብት ማከማቻ ማዕከል የሆኑት አካባቢዎች ነው። አሁንም ሀብት እየተጨመረ ነው። ስለዚህ ይህንን ከግምት ውስጥ ማስገባት ይኖርብናል። ይሄ ሮማንቲሳይዝ የማድረግ ነገር ይሄ ከተሞችን እንደ ችግር ለመንግስታት ማለት ነው ወይም ረዚስተንስ ሬጅስተርስ ማየት ነው እንደ ትግል ጣቢያ እንደ ረብሻ ጣቢያ እንደ ችግር ጣቢያ ማየትና በስጋት ወይም በጥርጣሬ የመመልከት ነገር ይሄ ኢትዮጵያ ብቻ ያለ አይደለም። ብዙ ቦታዎች በዓለም ታሪክ የታየ ነገር ነው። እኔ መቼስ ኢትዮጵያ ውስጥ ይሄ ባለ ሀገሩን ሮማንቲሳይዝ የማድረግና ከተሞቹን ነው እንደዛ አርጎ የመመልከቱ ነገር ከመንግስታትን በስልሳዎቹና ሰባዎቹ ጀምሮ ከጣሊያን ወረራ በኋላ የተማረው እና ካቢልቱ በፊት ነው በመንግስት መዋቅሮች ውስጥ ይሰራ የነበረው የሲቪል ሰርቪሱን ያስተዳድር የነበረው መደብ እና ከዛ በኋላ ደግሞ አብዮቱ ሲፈነዳ መሬት ላራሹ ብለው የተነሱት ወጣቶች መሀል ትልቅ ቴንሽን የነበረ ይመስለኛል። አየ ከዛ በፊት የነበሩት ምዕራባውያን አገር ሄደው ተምረው መጥተው በውትድርናው፣ በዲፕሎማሲው፣ በንግድ ስራው፣ በጤናው የመጡት ሰዎች በአፄው ስርዓት ውስጥ የነበሩትን በጣም መሰረታዊ የሆኑ የመብት ጥያቄዎች፣ የዚህ የመሬት ስሪቱን ችግር ጉዳይ የጭሰኛውን ችግር ጉዳይ የገጠሩ እንደ ሕዝብ መቸገር ጉዳይ እያዩ እንዳላዩ ያልፉ ነበረ። እንደው ጥገናዊ የሆነ ለውጥ እንኳን ለማምጣት አንገታቸውን ቀና አድርገው አንደበታቸውን ከፍተው አልተናገሩም። ችግሩ እንዲባባስ እና ችግሩ ያለ ልክ እንዲጦዝ አድርገዋል፣ የሚል ከአፄው ጋር ተደርበው እየታችሁ ነበረ። አንዳንዶቹ አሁን መጽሐፍ መጻፍ ጀምረዋል። እውነት ነው፣ ያትችት እውነትነት አለው ውስጡ ብለው እና ይሄ ምን አምጥቷል ብዬ ላለው በተለይ በተማሪዎች ዘንድ በዩኒቨርሲቲ ተማሪዎች ዘንድ ይሄ ከተሜ ላይ የምታየው የኢትዮጵያ ከበርቴ በለው ወይም ንዑስ ከበርቴ በጣም ከሀገሩ ባህል የተነጠለ፣ ከሀገሩ ጥያቄና ችግር የተነጠለ፣ ከገጠሬው ባላገር ጋር በቋንቋ የማይግባባ፣ በባህል ቋንቋ የሚያወራ፣ አለባበሱ፣ አነጋገሩ፣ አስተሳሰቡ ሁሉ አውሮፓዊና ምዕራባዊ ሆኖ የተቃኘ የሚል ጅና ይሄንኑ ስሜት ይመስለኛል ከተማሪዎች ንቅናቄ የተነሳ ስሜት አበባ ዩኒቨርሲቲ ውስጥ እኮ ይህ ነው የአውሮፓውያንን መኪና የሚደዱ መምህራን መኪናዎቻቸው በድንጋይ አይመጡ ነበር። ከተማ ውስጥ የምዕራብን ልብስ ለብሰ መሄድ ጆሊጃኪዝም ተብሎ ይቃወሙ ነበር። እና ይሄ ከሰሚያዊ ምናኔነት የገባ ትውልድ ነበር ይሄ። ይህን ያውቶሉ ምክንያቱም አልተመለሱም የስህተ ጥያቄዎች ስላልተመለሱ እና ኢህአዴግ ለይቶለት ገጠር ገባ ደደቢት ገባ ከከተማ ከዛ በኋላ የመጡበትን መንገድ ስታየው ይሄ ጫካው ትግል የሚፈጥርብህ ጭነት አለ ከምትበላው ጀምሮ ካለባበስ ጀምሮ ጸጉርህን ከማጎፈር ጀምሮ እና የገጠሩ ሕዝብ የተገፋው የተቸገረው ሕዝብ ተጠሪ ነኝ እንጂ ከተማ ተኝቶ ኖሮ ደልቶት የመጣው ሕዝብ ተጠሪ አይደለሁም የሚል ስሜት አለ። እነዚህ ሁሉ ነገሮች ተጠራቅመው ይመስለኛል ይህ ነው ከበፈረንጅ አስራ ዘጠኝ ዘጠና አንድ ጀምሮ ያለውንም መንግስት ስታየው በቃ እኛ ገጠርን ማዕከል ያደረገ እንጂ ከተማን ማከር ያደረገ ምንም አይነት ነገር መስራት ይሄን ያህል አንፈልግም የሚለውን ስሜት ያመጣው እንዲ በሙዚቃችን እንኳን እኮ ታየዋለህ። ብዙ ጊዜ ስለ ገበሬ ይዘፈንለታል። መልካም ነገር፣ ጥሩ ነገር ነው ሰውን ሰርቶ የሚያበላ የሚል። ስለ ከተሜው ሰው በተለይ ስለሙያው ብዙ ነገር አልሰማም። ሰዎች ከተማቸውን እየናፈቁ ይዘፍነው ይሆናል እና ይሄን ለማለት ነው። ይሄ ሮማንቲሳይዝም የሚያደርገው ዲ አግሬሪየን እንደ ሩራል ከዛ ከዛ አይነት ትራጀክተሪ የመጣ ይመስለኛል። የዛሬውን ውይይታችንን እዚህ ላይ እንጨርሳለን። በውይይቱ አብረውኝ የነበሩትን ደረሰ ጌታቸውና ሽመልስ ቦንሳን ከልብ አመሰግናለውኝ። የዝግጅቱ አቅራቢ መስፍን ነጋሽ ነበርኩ። ሁለተኛው እና የመጨረሻውን ክፍል በሚቀጥለው ሳምንት እናቀርባለን።